ባለፉት አስር ዓመታት የአፍሪካ አህጉር ያስመዘገበው የኢኮኖሚ እድገት የሚደነቅ ቢሆንም ወደ ማህበራዊ ልማትና ሁሉን አቀፍ ብልጽግና ግን አለመለወጡ ተነግሯል። የሚፈለገውን ማህበራዊ ብልጽግና ለማምጣት ወደ ኢንዱስትሪው ዘርፍ መሸጋገር ግዴታ መሆኑ ተጠቁሟል። መለስካቸው አመሃ ነው ቀጣዩን ዘገባ ከአዲስ አበባ ያስተላለፈው። ዛሬ ከቀትር በፊት በመንግስታቱ ድርጅት የስብሰባ ማዕከል ይፋ የተደረገው የ2014ቱ የአፍሪካ ኢኮኖሚ ሪፖርት እንደሚለው ባለፉት አስር ዓመታት የአፍሪካን የኢኮኖሚ እድገት አስደናቂ መሆኑን መጠራጠር አይቻልም። ይህ እድገት የተገኘው ግን በእነዚህ ዓመታት አፍሪካ ወደ ውጭ የምትልካቸው የተፈጥሮ ሸቀጦች ዋጋቸው የተሻለ ስለነበረ፣ የተሻለ አስተዳደርና የሀገር ውስጥ ፍላጎት ከፍ ማለት፣ እንዲሁም በማደግ ላይ ከሚገኙ ሀገሮች ጋር በተፈጠረው የንግድና የመዋለ ነዋይ ግንኙነት እንደሆነ ያስረዳል ሪፖርቱ። ከዚሁ ጋር አያይዞም የተገኘው ምጣኔ ሀብታዊ እድገት ከያገሩ ህዝብ ተጨባጭ ኑሮ ጋር ያለውን ግንኙነትም አጥብቆ ይጠይቃል። ባለፉት አስር ዓመታት የተገኘው የኢኮኖሚ እድገት የአብዛኛውን ህዝብ ህይወት ምን ያህል ለውጧል ለሚለው ጥያቄ መልሱ የሚያረካ እንዳልሆነ ሪፖርቱን ያቀረቡት በአፍሪካ ኢኮኖሚክ ኮሚሽን የማክሮ ኢኮኖሚክ ክፍል ዳይሬክተር አደም ኤል ሂራይካ በዚህ መልክ ተናግረውታል። ሶ የአፍሪካ አስደናቂ ኢኮኖሚያዊ እድገት ገና ተመጣጣኝ ወደሆነ ማኅበራዊ ብልጽግና መለወጥ ይኖርበታል። በብዙ የአፍሪካ አገሮች ውስጥ ወደ ማኅበራዊ ብልጽግና በተለይም ወደ ሚሊየንየሙ የልማት ግቦች እየገሰገስን እንደሆነ ይታያል። ነገር ግን ያግስጋሴ በጣም ዳተኛ ነው። ሪፖርቱ እንደሚተነትነው ይህ ላለፉት ዓመታት የታየው ምጣኔ ሀብታዊ እድገት ወደ ማኅበራዊ ብልጽግና ብሎም ሁሉን አቀፍ ወደ ሆነ ብልጽግና እንዲለወጥ ከተፈለገ የአፍሪካ ሀገሮች የተፈጥሮ ሸቀጦችን በመላክ ላይ የተመሠረተውን ኢኮኖሚ መለወጥ ይኖርባቸዋል። ኤል ሂራይካ ሞር ኒድስ ቱ ቢ ዳን ፎር አፍሪካን ካንትሪስ ቱ ትራንስሌት ግሮስ ኢንቱ የአፍሪቃ ሀገሮች የተፈጥሮ ሀብታቸውን ወደ ውጪ በመላክ ላይ ያላቸውን ጥገኝነት መቀነስ ይኖርባቸዋል። በዚያ ፋንታም በሚያመርቷቸው ሸቀጦች ላይ እሴቶችን ማዳበርና አስፈላጊ የስራ እድል የሚከፍቱ አዳዲስ ኢንዱስትሪዎችን መፍጠር መጀመር ይኖርባቸዋል። ሪፖርቱ የኢኮኖሚን መዋቅር ለመለወጥ እና ሀብት የማፍራቱን ሂደት ወደ ኢንዱስትሪ በተለይም ወደ ፍብረካ ኢንዱስትሪ ለማሸጋገር ሰፊ ተቀባይነት ያለው የኢንዱስትሪ ፖሊሲ መቅረጽ መሠረታዊ ጉዳይ እንደሆነም ያሳስባል። እንደ አውሮፓውያን ዘመን አቆጣጠር ከ2009 እስከ 2013 በነበሩት አመታት በአፍሪካ አህጉር ከፍተኛ የኢኮኖሚ እድገት ካሳዩ 11 ሀገሮች መካከል ኢትዮጵያ 9.4 በሆነ አመታዊ የኢኮኖሚ እድገት መሪነቱን ይዛለች። ሪፖርቱ ለዚህ የሀገሪቱ እድገት መሠረት ነበሩ የሚላቸው የአገልግሎትና የግንባታ ኢንዱስትሪው መስፋፋት መንግሥት በመሠረተ ልማት ግንባታና በማኅበራዊ አገልግሎቶች የሚያፈሰው ሰፊ ወጪና ከሀገራዊ ፍጆታ መጨመር ጋር ተያይዞ ያደገው የግብርና ምርት ናቸው። በተመሳሳይ ሁኔታ ፊች የተሰኘ ዓለም አቀፍ ድርጅት የኢትዮጵያን ኢኮኖሚ ምጣኔ ቢ የሚል ደረጃ ሰጥቶታል። ይህ ደረጃ የሚያመለክተው የሀገሪቱን ደካማ ኢኮኖሚያዊ መዋቅርና አሁን እየታየ ነው ባለው ጠንካራ የኢኮኖሚ እድገት እንቅስቃሴና የሀገር ውስጥ እንዲሁም የውጭ ብድር መካከል ያለውን ሚዛን ነው። ይኸው ተቋም ያወጣው ግምገማ እንደሚለው ኢትዮጵያ ባለፉት አስር ዓመታት አስደናቂ የሆነ ኢኮኖሚ እድገት ብታሳይም በዝቅተኛ የልማት ደረጃ የምትገኝ መሆኗን የተባበሩት መንግስታት ድርጅት ሰብአዊ ልማት አመልካቾችን በመጥቀስ ያስረዳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ